በተለይ ለውቀት፣ ለትምህርት ሰውንም ለመርዳት፣ ለማስተማር ከፍተኛ የሆነ ፍላጎት እና ፋሽን የነበረው ሰው ስለሆነ እኔም ይሄንን ባህሪውን በጣም ወድለት ነበር። ይሄንን እንደ ቁም ነገር ይዤ በውትድርና ህይወቴ ውስጡም ዋጋ ሰጥቼ ከተለው ነበር። ከአዲስ አበባ ዩኒቨርሲቲ ከስራቸው ከተባረሩት ከአርባ ሁለቱ ፕሮፌሰሮች እና ከፍተኛ ምሁራን መካከል አንዱ እሳቸው ነበሩ። ለብዙ ዓመት እንደ ቤቴ ብለው የሚያዩትን የምርምርና የጥናት መስሪያ ቤታቸውን አዲስ አበባ ዩኒቨርሲቲም ብዙ የጻፉበትን ያስተማሩበትን እንዲለቁ ሲደረጉ በጣም አዝነው ነበር። በቅርቡ ከዚህ ዓለም በሞት የተለዩንን አንጋፋና እውቁን ገጣሚ የስነቃል ቃል ወይም ፎክሎር አዋቂና መምህር ሰይፉ መታፈሪያ ፍሬውን ህይወትና ስራ ለመዘከር የተሰናዳ ቅንብር ነው። አናሽ ወንድማቸውን ብርጋዴር ጀኔራል መዝፍን ኃይሌን እና ከቀድሞ ተማሪዎቻቸው አንዱ የነበሩትን በጀርመን የሃምቡርግ ዩኒቨርሲቲ የአፍሪቃና የኢትዮጵያ ጥናቶች ትምህርት ክፍል የፎክሎር መምህሩን ዶክተር ጌቴ ገላዬን ጋብዘን አዋይተናል። ዴር ጀነራል መስፍን ኃይሌ፣ ዶክተር ጌቴ ገላዬ፣ በቅድሚያ ለጊዜያችሁ አመሰግናለሁ። መስፍን ነኝ። እኔም ለሰነጋ መስገኝ አመሰግናለሁ። እሺ። አሉላ ጌቴ ገላዬ ነኝ ከሀምበርግ ጀርመን። እኔ መስገኝ በጣም አመሰግናለሁ፣ እግዚአብሔር ይስጥልኝ። በቅርቡ ከዚህ ዓለም በሞት የተለዩትን የታዋቂውን ኢትዮጵያዊ ምሁር የአቶ ሰይፉ መታፈሪያ ፍሬውን ህይወትና ስራ ለምንዘከርበት ዝግጅት ዶክተር ጌቴ ገላይ ከተማሪዎቻቸው አንዱ ነዎት። የቀለም አባቴ ይሏቸዋል። እንዲሁም አብረዋቸው የመስራት እድል ገጥሞታል። በግልም እንደ ወዳጅ በቅርበት የጠበቀ ግንኙነት እንደነበረት አውቃለሁ። እርሶንም እና ስራውንም ያስተዋወቁኝ አቶ ሰይፉ መታፈሪያ ናቸው። ብርጋዴር ጀኔራል መስፍን እርስ ናሽ ወንድማቸው ነው። እንግዲህ በሀዘን ስሜት ውስጥም ብትሆኑ ትኩስም ቢሆን ሀዘኑ ህይወትና ስራቸውን ለመዘከር ያሰናዳ ነው ዝግጅት ላይ ሰይፉ መታፈሪያ ፍሬው ማን ናቸው? ምን አይነት ስራዎችን ሰርተው አለፉ? ምን አይነት ሰውስ ነበሩ? የሚሉትን እንደየ ገጠመኞቻችሁ ጀኔራል መስፍን ከርሶ ልጀምር። ምን አይነት ወንድም ነበሩ አቶ ሰይፉ? የልጅነት ጊዜያቸው አስተዳደጋቸውስ ምን ይመስል ነበር? አሉላ ይህንን ዝግጅት አዘጋጅተህ ጠየቅኝ እና እዚህ ፕሮግራም ውስጥ ሊገባ ተደረክልኝ፣ አመሰግናለሁ። ጋሽቱ ቤተሰባችን ሁሉም ሰው ጋሼ ነው የሚለው፣ በእድሜ ከኔ ይበልጣል ሚዲየት ታላቅ ብዙም ከኔ ባይርቅ የእሱም ታላቅ ስለሆነ ሁሉም ሰው ብዙ ሰው ጋሼ ነው የሚለው። ጋሼ ሲባል አንዳንድ ጊዜም እንዳክብሮትም አንዳንድ ጊዜም ደግሞ በፍቅርም አይል ነው የሚታየው እና ሁላችን ሁላችንም ጋሽ ለምን ነው ኒወይ አቶ ሰይፉ ታላቅ ወንድማችን እንደመሆኑ በልጅነት ዘመናችን ብዙውን ጊዜ ከእኔ ጋር አብረን አልኖርንም። ምክንያቱም እሱ ቀደም ብሎ በትምህርት ስለነበረ ወደ አዲስ አበባ መጥቶ ስለነበረ የኛ ቤተሰብ የሀረር ጌ ሰዎች ነን እና ወደ አዲስ አበባ ለትምህርት መጥቶ ስለነበረ አንድማችን በዚህ አዲስ አበባ ወደ ሀይስኩል ይማራል። ከዛም ትንሽ ቆይቶ ደግሞ አዲስ አበባ ዩኒቨርሲቲ የገባ ስለሆነ ልጅነት ጊዜ እንደ ታላቅ ወንድም ያው መመኪያ እየተሰማን ያደግንበት ሁኔታ ነው ያለው። አልፎ አልፎ እረፍት በሚኖርበት ጊዜ ሀረር ሲመጣ እኛ ትንሾች ብንሆንም የሚያሳየን ፍቅር የሚያሳየን ቅርበት ሁሉ በጣም ከትብ ውስጥ የምናየው ነገር ነው የነበረው። ጋሽ ሴፉ ከሀረር የኤሌመንትሪ ቤት ትምህርቱን ጨርሶ አዲስ አበባ ቀዳም ኃይለ ሥላሴ ኮተቤ ትምህርት ቤት ገብቶ በሚማርበት ጊዜ በወቅቱ አያታችን ነበሩ ያሳድጓቸው የነበረ እሱንና ወንድሜ፣ እሳቸው በማረፋቸው ጋሽ ሴፉን ትምህርት ቤት ያስገቡት የአያታችን ጓደኛ አፈ ንጉስ ኃይለ ማርያም የሚባሉ በጣም የምንወዳቸው ትልቅ ሰው ነበሩ እና ከነሱ ፋሚሊም ጋር በጣም ቅርብ ስጋ ዘመድ ነው። አብረን የኖር ነው እና እሱ እንዳሁም ሞር እንደ ወንድምና እንደ ቤተሰብ ቀርቦ የሚያያቸው እነሱን ነው። የሆነ ሆኖ አዲስ አበባ ዩኒቨርሲቲ ሲገባም እንግዲህ በዚያን ጊዜ ብዙ የተማረ ሰው ባልነበረበት ጊዜ አርባዎቹ መጨረሻ እና ሀምሳዎቹ መጀመሪያ ላይ ለእኛ ለቤተሰባችን እንደ እንደ ኩራት የምናየው ወንድማችን ነበር እና ከዛም ደግሞ ትንሽ ቆይቶ ወደ ግሪክ ሀገር ቴዎሎጂ ለሃይማኖት ትምህርት በኢትዮጵያ ኦርቶዶክስ ቤተክርስቲያን በኩል ወደ ግሪክ ሀገር ተልቆ እዛ ሊማር ነው የኖረው የኖሩ ከሴፉ ብዙውን እድሜውን በምርምር እና በትምህርት ያሳለፈ ምሁር ነው እና ቲፒካሊ የአውሮፓ ተማሪ ነው። በዘመኑ እንግዲህ ብዙ የኢትዮጵያ ወጣቶች ወደ ውጭ ሀገር ሄደው የሚማሩ ብዙም ስላልነበሩ ከዛ ውስጥ ብሉን አግኝቶ እሱ ወደ ውጭ ሀገር ሄዶ ተምሮ ሲጨርስ ፈረንሳይ ሀገር ደግሞ ሱርቦ ገብቶ እዛ የሊትሬቸር ትምህርት ተምሮ ከዛ ግራጅዌት አድርጓል። እዛው ትምህርት ቤት ደግሞ ስለዚህ ስለ ሊትሬቸርን ኢስላሞሎጂ የተማረ ሰው ነበረ እና ከዛም ከትምህርቱ በኋላ ተመልሶ በቀጥታ ወደ ኢትዮጵያ አልመጣም። በሚድሌስት ውስጥ ብዙ ቦታ ከዚህ ከትምህርቱ ጋር በተያያዘ ብዙ ስራ በምስ ሲያደርግ ነው። ይሄ መሰ ነው እስራኤል ሀገር ትንሽ ቆይተዋል። እስከ ራሽያ ድረስ ሄዶ ከዚህ ከሃይማኖትና ከሊትሬሽር ጋር በተያያዘ ብዙ ሲያተና የኖረ ወጣት ነበረ። መልካም ዶክተር ጌቴ ወደ እርስዎ ነው የምመጣው ቀደም ብዬ በመግቢያው እንደ ጠቆምኩት ተማሪያቸው ነበሩ። ኋላም ዚያው አዲስ አበባ ዩኒቨርሲቲ አብሮ የመስራትም እድል ገጥሞታል። ያጠኑት ትምህርት መምህሮ ጋር ተመሳሳይ ሙያ ነው ያለውት። በስነ ጽሁፉ አለም በርካታ ስራዎች እንዳበረከቱት ሁሉ የመምህሮን ስራዎችም የመመልከት ስራቸውንም የሚመለከት መጽሐፍ ለማሳተምም ጥረት አድርገዋል። ምናልባትም አቶ ሰይፉ መታፈሪያን በቅርበት ከሚያውቋቸው ሰዎች አንዱ ይመስሉኛል። የህይወትንም የሙያውንም አጋጣሚዎች እያነሳሳን ያጫውቱናል። ቀደም ብዬ ከጠቆምኩት ማስታወሻው ለማሳተም ከገለጹት እንንደርደረ ገጣሚ፣ መምህርና ፎክሎሪስት ሰይፉ መታፈሪያ ፍሬው በኢትዮጵያ ውስጥ አንቱ ከሚባሉ አንጋፋ ምሁራንና ስመጥር ገጣሚያን መካከል አንዱ ናቸው ይላል በመንደርደሪያው። አጼ 2003 ዓ.ም ድረስ የነበሩትን ስራዎቻቸውን ያሳለፉትን ህይወትም ጨረፍ ያደርጋል። እስኪ የተማሪነት ግንኙነትን እናስቀድም። እሺ፣ በጣም አመሰግናለሁ አሉላ ለዚህ ለሰጠኝ ዕድል። እንግዲህ አቶ ሰይፉ ለእኔ እጅግ በጣም የማከብራቸው የቀለም አባቴ መምህሬ በኋላም ደግሞ ከአዲስ አበባ ዩኒቨርሲቲ ተመርቄ እዛው በኢትዮጵያ ቋንቋዎች እና ስነ ጽሁፍ ክፍል ረዳት ምሩኮኜ እንድሰራ እሳቸው ያስተምሩ የነበሩትንም ኮርስ ፎክሎር ወይም ስነ ቃል የሚባለውን እንዳስተምር ስቀጠር፣ እንደ ስራ ባልደረባ በኋላም ደግሞ በጣም ተቀራርበን እጅግ በጣም የማከብራቸው ወዳጄ ናቸው ጋሽ ሰይፉ እጅግ በጣም የማደንቃቸው ከእሳቸው እጅግ በጣም ብዙ ነው የተማርኩት። ከሁለተኛ አመት ከአራተኛ አመት ድረስ እንግዲህ በኢትዮጵያ አቆጣጠር ከሰባ ስምንት እስከ ሰማንያ አመተ ምህረት ድረስ ማለት ነው። እያንዳንዱ ተማሪ አንድ ፕሮፌሰር፣ አንድ አማካሪ ይሰጠዋል። እና የኔ የአካደሚክ አድቫይዘር ወይም አማካሪ የነበሩ የእሳቸውን ኮርስ አራተኛ አመት ሆኜ ነው ስነቃል ወይም ፎክሎር የሚባለውን ትምህርት የተማርኩት። ከዚያ በኋላ ግን ከተመረቅን በኋላ ይሄንን ኮርስ እንዳስተምር ብዙ የረዱኝ በትምህርቴ፣ በህይወቴ፣ በስራዬ፣ በአካዳሚያዊ ጥረቴ ሁሉ እጅግ በጣም የማደንቃቸው በግልጽና በትህትና ያስረዱኝ፣ ያስተማሩኝ፣ የመሩኝ ትልቅ መምህር ናቸው። የመንግስት ለውጥ ከተደረገ በኋላ በኢህአዴግ ዘመን ከአዲስ አበባ ዩኒቨርሲቲ ከስራቸው ከተባረሩት ከአርባ ሁለቱ ፕሮፌሰሮች እና ከፍተኛ ምሁራን መካከል አንዱ እሳቸው ነበሩ። ከዛ በኋላ ነው የበለጠ ወዳጅነታችን የጠነከረው። ለብዙ ዓመት እንደ ቤቴ ብለው የሚያዩትን የምርምርና የጥናት መስሪያ ቤታቸውን አዲስ አበባ ዩኒቨርሲቲም ብዙ የጻፉበትን ያስተማሩበትን በዛን ጊዜ እንዲለቁ ሲደረጉ በጣም አዝነው ነበር እና እኔም ከጎናቸው ሆኜ ህይወታቸውንም የማየት እድል ያጋጠመኛን ጊዜ ነው። የግል ህይወታቸውን ቤተሰባቸውን የበለጠ የማወቅ እድል ያገኘሁት በዛን ጊዜ ነው። እና ለተማሪዎቻቸው እጅግ በጣም የሚያዝኑ እጅግ በጣም ሩህሩህ ተማሪዎቻቸው ወደ ራሳቸው ሰብና ሄደው የአካባቢያቸውን፣ ባህላቸውን፣ ስረ መሰረታቸውን፣ ትውፊቱን በደንብ እንዲያጠኑ፣ እንዲያውቁ፣ እንዲመረምሩ የሚያበረታቱ እንደው በሳቅና በጨዋታም ሁሉ እያዋዙ የሚያስተምሩ በጣም ትልቅ መምህር ነበሩ። ጋሽ ሰይፉ መልካም ዶክተር ጌቴ እንግዲህ በተማሪነት ብቻ ሳይሆን መንገድ እንደሚያሳይ የቀደመ ታላቅ የሚያሳይበት መንገድ በቅርብ የመከተል እድልም እንደነበሩት ገልጸዋል። ኋላ ላይ ታዲያ አብሮ የመስራት እድል ነበርና ስራዎቻችሁንም እንግዲህ እንደ መምህር ግራና ቀኙን ይነግሩናል። በዚያ አስቸጋሪ ባሉት ከአዲስ አበባ ዩኒቨርሲቲ አርባ ሁለት ከፍተኛ ምሁራን ስራቸውን ባጡበት ጊዜ የነበሩ አጋጣሚዎችንም ያጋሩናል። መለስ ብዬ አንዳንድ ጥያቄዎች ጠይቃለሁ እንድትቀባበሉ። ወደ ጀኔራል መስፍን ልሂድ። ጀኔራል መስፍን ቀደም ብለው ከልጅነት እስከ እውቀት የሄዱበትን መንገድ በዝርዝር ነው ያጫወቱን። ከልጅነትም አብረው የማደግ እድል አላገኙም። ወደ አዲስ አበባ መጥተው ነው የተማሩት። ኋላ ላይም እሳቸውም እርሶም በስራ ህይወት የምትጠመዱበት ሁኔታ የተፈጠረ ይመስለኛል ግን ሲያገኟቸው የቆየም ቢሆን ስትገናኙ፣ እንደ ወንድም ምን አይነት ወንድም ነበሩ? የእርሳቸውን ማንነት የሚያሳዩ ጎልተው የሚታዩ አጋጣሚዎችም ከነበሯችሁ ጨምረው ቢያጫወቱን። ወይል ጋይሴፉ በተፈጥሮው በጣም ጨዋ የሚባለው አክባሪ እና በጣም ዲሲፕሊን የሆነ ሰው ነው እና ሪፋይንድ የሆነ ሰው ነው። ለሰው ልጅ ብዙ ፍቅር ያለው ሰው ነው። እንግዲህ በዚህ ባህሪው ከሚቀርቡት ሰዎችም ብዙ ናቸው። እሱም ደግሞ ሰውን የማቅረብ እና ሰው ጋር በቀልድም በቁም ነገርም መቅረብም ቢችል በጣም ሚዛናዊ የሆነ ስብዕና የነበረው ሰው ነው። ከእኔ ጋራ መቸስ በተገኘው አጋጣሚ ሁሉ እኔ ወታደር ሆኜ በየቦታው ባልን ስለሆነ ከእሱ ጋራ እንደምንፈልገው ወንድማማችነታችን እንዲ ተጠራርበን ብዙ ጊዜ ያሳለፍንበት እድል አላገኘንም። የሆነ ሆኖ በተገኘው አጋጣሚ ሁሉ የቤተሰብ ፍቅራችንን ለመወጣት ብዙ እንጥር ነበረ። በተለይ በሱ በኩል ያው እንግዲህ ብዙም የተመቻቸ ሕይወትም ስለ ያለውበት ቦታ ሁሉ መጥቶ ይፈልገኛል፣ ያገኘኛል፣ እንጫወታለን። ቀልብ ቀልድ የሚያቅሰው ነው። ብዙ ጠያቂ ነው። ብዙ ይጠይቃል። እና ልባዊ ፍቅር ያሳየኝ ታላቅ ወንድሜ ነው። በሴም ታይም በጣም ስነ ስርዓት ያለው እና በተለይ ለእውቀት ለትምህርት ሰውንም ለመርዳት ለማስተማር ከፍተኛ የሆነ ፍላጎት እና ፋሽን የነበረው ሰው ስለሆነ እኔም ይሄንን ባህሪውን በጣም ወድለት ነበር። ይሄንን እንደ ቁም ነገርም ይዤ በህይወቴ በውትድርና ህይወቴ ውስጥም ይሄንን የጨዋነት ባህሪውን ዋጋ ሰጥቼ እከተለው ነበር እና በዚህ በዚህ ብዙ መቀራረብ ነበረም እሱ ቤተሰብ ውስጥ ሚስትም ሲያገባ ውጭም ሲሆን ያው በቅርብ እንገናኝ ነበር እንግዲህ በሴፉ እንደ ቤተሰብ እንደወንድም ከኔ ጋር ብቻ ሳይሆን ቤተሰቦች በሞላ አረንጌ ብዙ አሉ ከእነሱም ጋር ሁሉ በጣም ጥሩና ሰላማዊ የሆነ ጥሩ ፍቅር ያለው ግንኙነት ነበረው በጣም ሰው አክባሪ ነው። ከሁሉም ቤተሰቦቻችን ጋር በጣም በሚወደድ መንፈስ ነበር የቅርበት የነበረው። መልካም። ወደ ዶክተር ጌቴ ከመመለሴ በፊት ጄኔራል መስፍን ባጭሩ የሚመልሱት ጥያቄ ላስከተል። ቀደም ብለው አቶ ሴይፉ በወጣትነት እድሜያቸው በተለያዩ ሀገሮች ከፍተኛ ትምህርታቸውን ሲከታተሉ የነበረውን አጫውተውን ነበር። ወደ ኢትዮጵያ ከተመለሱስ በኋላ በዚያ በወጣትነት እድሜ በተለያዩ ሀገሮች ተዘዋውረው ትምህርታቸውን ሲከታተሉ ከቆዩ በኋላ በመጨረሻው ወደ ሀገር እንደተመለሱስ ምን አይነት ስራ ላይ ተሰማሩ? ቤተሰባዊውንም የመጀመሪያዎቹን አመታት የስራ ህይወታቸውንም እስ የሚያስታውስትም ደግሞ በአጭሩ ያጫውቱን። እንግዲህ ትምህርቱን ጨርሶ ያለውንም ምርምር ጨርሶ ወደ ኢትዮጵያ ከተመለሰ በኋላ ለትንሽ ጊዜ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ለመስራት ሞክሮ ነበረ፣ ግን እዛ ያለው የስራ ሁኔታ ትንሽ መግባባትም ስላስቸገረ ይመስንትቶ ወደ ምህርነት ስራ ውስጥ ተሰማራ እና ሐረር መጥቶ እዛ አንድ ትምህርት ቤት እያስተምር ነበረ። ጥሩ ነበረ። ዘመኑ ማለት ምንድን ነው፣ ብዙም የተማረሰውም ባይኖር በዛ አካባቢ በሐረር አካባቢ የነበረው የትምህርት ሁኔታ በተለይ ከዚህ ከመንፈሳዊ ትምህርት ጋር የተያያዘ ብዙም እንቅስቃሴ ስላልነበረ ያንን ኢንፍሉዌንስ ለማድረግ ብዙ ጥረት አድርጓል። እሱ አንድ የተቋቋመ የዚህ የመንፈሳዊ ትምህርት ቤት ነበረ። እዛ ውስጥ ብዙ ስራ ሲሰራ፣ ብዙ ሰው ሲያስተምር ነው የቆየው። ከዛ እንግዲህ የዚህም ትምህርት ትቶ ወደ አዲስ አበባ መጥቶ አዲስ አበባ እንዲሁ አንዳንድ ሀይ ስኩሎች አስተምሯል። ከዛ አዲስ አበባ ዩኒቨርሲቲ የቋንቋ ፋካልቲ ውስጥ እዛ አስተማሪ ሆነ እና ጊዜ ብዙ ተማሪዎችም ብዙ የምርምር ጊዜም ያሳለፈበት ጊዜ ነው። መልካም እዚህ በቋንቋ ምርምር ብዙ ነው የሰራው እና ምናልባት ወደኋላ ልናነሳው እንችላለን። የልጅነት ዘመኑ በሞላ ሲሪየስ ስራ የሰራበት ጊዜ ነው። ይሄ ለማለት መልካም። ዶክተር ጌቴ ወደ እርስዎ ልመጣ ነው። እስኪ አሁን ደግሞ ምሁራዊ አስተዋጽኦቻቸውን ወይምቸውን ስራዎች እንመልከት። እንደ ምሁር በርካታ መጽሐፍት ጽፈዋል። የጥናት ስራዎቻቸው መጠነ ሰፊ መሆናቸውን ተረድቻለሁ። በክህሎትም ደረጃ የበርካታ ቋንቋዎች አዋቂ ናቸው። በእርሶ ጽሑፍ ላይ እንኳን እንደተመለከትኩት ከሀገር ውስጥ አማርኛ፣ ግዕዝ፣ ኦሮምኛ፣ ሶማልኛ ይናገራሉ። ቅድም በጀነራል መስፍን እንደተገለጸው በርካታ የዓለም ክፍሎች የመዘዋወር እድል እንደነበረው ሰው የተለያዩ ባህሎችን እንዳጠና ሰው አረብኛ፣ ፈረንሳይኛ፣ እንግሊዝኛ፣ ግሪክኛ፣ ላቲን፣ ጣሊያን እና በመጠኑም ጀርመንኛ እንደሚናገሩ ጽፈዋል። በዚያ ላይ በቃላት ፈጣሪነታቸው ነው የሚታወቁት። ብዙ ቃላትን ይፈጥራሉ። እስኪ በሙያው ረገድ እንዴት ይገልጿቸዋል? እንደ መምህርም ጥናታዊ ስራዎቻቸውንም በቅርበት የመከታተል እድል እንደነበረው ሌላ ምሁር። እሺ ይሄ በጣም በጣም ጥሩ ጥያቄ ነው ጋሽ ሰይፉ። እንግዲህ ምናልባት የመጀመሪያው ኢትዮጵያዊ የፎክሎር ባለሙያ ናቸው ብዬ መናገር እችላለሁ። ካርቱም ዩኒቨርሲቲ ተምረው ነው እዛ በጣም በታወቀው የእስያ እና የአፍሪካ ጥናት ተቋም ውስጥ የፎልክሎር እና የባህል ጥናት ትምህርታቸውን ከሀረርጌ በዛን ጊዜ ኦሮምኛ ልዩ ልዩ ግጥሞችን ሰብስበው፣ አጥንተው ተርጉመው ነው የተመረቁት። በዛን ጊዜም በካርቱም ዩኒቨርሲቲ የአማርኛ ቋንቋ መምህር ነበሩ እና እንዲህ አይነቱ ጥናትና ሙያ በማይታወቅበት ጊዜ በአዲስ አበባ ዩኒቨርሲቲ የስነ ቃል ወይም በእንግሊዝኛ ኦራል ሊትሬቸር የሚለውን የህዝቡን ህይወት ግልጥ አድርጎ የሚያሳየውን የባህል መንፈሳዊ፣ ቁሳዊ የሆነውን ቅርስ እንድናጠና ያደረጉን፣ ያስተማሩን እሳቸውን በጣም ብዙ መጽሐፍትን የጻፉ ሙያው ራሱ ለፎክሎር መዝገበ ቃላት ሁሉ ሙያዊ ቃላት ያዘጋጁ፣ ብዙ አዳዲስ ቃላትን የፈጠሩ፣ በስነ ጽሁፍ፣ በስነ ግጥም ትምህርትና ሙያ ውስጥ ብዙ ተማሪዎችንና ምሁራንን የረዱ ቃላትንና ጽንሰ ሀሳቦችን ፈጥረው በስራዎቻቸው በሙያዎቻቸው ያበረከቱ ታላቅ ገጣሚ ታላቅ ሊቅና ምሁር ናቸው። እንግዲህ የፎክሎር ተመራማሪ እንደመሆናቸው መሆናቸው መጠን ኢትዮጵያንም ዞረው ያውቋታል ባህሉን፣ ቋንቋውን፣ ህዝቡን ተማሪዎቻቸውንም እንዲሁ እየጠየቁ ቅድም ጀነራል እንዳሉት በትህትናና በጨዋነት እየጠየቁ በጣም ብዙ ጥናት አድርገዋል። ብዙ ስራዎቻቸውን በተለያዩ ዓለም አቀፍ ጆርናሎች ላይ አሳትመዋል። በጣም በጣም ረዣዥም ስራዎችን በጆርናል ኦፍ ኢትዮጵያን ስተዲስ በኢትዮጵያ ጥናት መጽሔት ላይ ለምሳሌ የባሪያ ስም በአማራው ባህል የሚለውን ጥንታዊ ባህል በጣም በስፋት የገለጹበት በግጥሞቻቸውም ደግሞ እንደዚሁ እጅግ ውብና ድንቅ የሆኑ የህይወት የኑሮ ረቂቅ የሆኑትን ሌላው ሰው ሊታዘባቸው የማይችሉትን የሰብእና እና የእንቅስቃሴ ሁኔታዎች በግጥሞቻቸው እጅግ ውብና ድንቅ በሆኑ ቃላት ጥፈው ደርሰው ያሳተሙ ታላቅ ገጣሚና ምሁር ናቸው። ለምሳሌ በቃል ፈጠራ ጥበባቸው ራሳቸውም ይናገራሉ። ብዙ በብዙዎቹ ግጥሞቼ ውስጥ ተውሼ ፈጥሬ ወይም ጨፍልቄ የምጠቀምባቸው አማርኛ ቃላት አንባቢን ላያስደስታቸው እንደማያስደስታቸው አውቃለሁ። የግጥም አጻጻፍ ስልቴ አስገድዶኝ ነው ይህን ማድረጉ ደግሞ ለአማርኛ ቋንቋ ዳብሮት ያለኝን ጉጉት ያረካልኛል ብለው ይጽፋ ጽፈዋል እና ከሰባዎቹ ከሰማንያዎቹ ጀምሮ ብዙዎቹን ሳይንሳዊ ወይም ሙያነክ የሚባሉ ቃላትን ለምሳሌ መጣጠስ የሚለውን መተየብ፣ ትየባ የሚለውን ሌሎቹንም ለምሳሌ በዩኒቨርሲቲ አካባቢ ያሉትን ቃላት በጥናትና በምርምር ወደ አማርኛ በመተርጎም ግሎሰሪ ወይም ሙዳዬ ቃላት በሚል ዝርዝር አዘጋጅተው ለተማሪዎቻቸው፣ ለምሁራን ያቀረቡ ትልቅ ምሁር ናቸው እና የቋንቋ ችሎታቸው ለአማርኛ ቋንቋ መዳበር፣ ለዘመናዊ የአማርኛ ቋንቋ መዳበር እጅግ ከፍተኛ አስተዋጽኦ አበርክቷል። ይህንንም በጽሁፋቸው፣ በስራዎቻቸው፣ በረዣዥም መግቢያዎቻቸው ላይ በስፋትና በግልጽ ለአንባቢዎቻቸው ጽፈዋል፣ አጋርተዋል እና በአለፉት አርባ አምሳ ዓመታት በአማርኛ ስነ ግጥም በአማርኛ የግጥም አይነት ላይ ለየት ያለ አጻጻፍንም በማቅረብ በማስተዋወቅ ለተማሪዎቻቸው፣ ለምሁራን እና ለኢትዮጵያ ስድስት እጅግ ድንቅ እና ብርቅ የሆኑ ስነ ግጥም መጽሐፍትን አሳትመው ትተውልን ያለፉ ትልቅ ባለቅኔና ገጣሚ ናቸው። ጋሽ ሰይፉ መልካም ዶክተር ጌቴ በተለይ የቃላት ፈጠራ ክህሎታቸው በብዙ ስራዎቻቸው የታየው ምን ያህል በሺ ዘጠኝ መቶ ሰማንያዎቹ ዩኔስኮ ባዘጋጀው ፕሮጀክት የሳይንስና ቴክኖሎጂ የቃላት ስያሜና ትርጉም ስራ ላይ በእርሶም ጽሑፍ ላይ ተጠቅሷል። በብዙዎች የሚነሳ ትልቅ ጊዜ ነው። በአማካሪነትና በዋና ተሳታፊነት አስተዋጽኦ ማበርከታቸው ተጠቅሷል። በተባራሪ ለምናውቅ ለአንዳንዶቻችን እንኳን እንዴት አድርገው እነኚህ ቃላት ተገለጹ፣ የሚያሰኝ ምክንያቱም ቃላት ብቻ ሳይሆኑ ጽንሰ ሐሳቡንም ማስተዋወቅ ይጠይቃልና የቋንቋውን ችሎታ ብቻ ሳይሆን የነገሩን ስረ መሰረት መረዳትም ይጠይቃልና የሚያስታውሱት ነገር ካለ በቅርቡ ከዚህ ዓለም በሞት የተለዩንን አቶ ሰይፉ መታፈሪያ ፍሬውን ሕይወትና ሥራ ለመዘከር ከእንግዶቻችን ጋር ያደረግነው ቃለ ምልልስ ሰፋ ያለ ነው። እንግዶቻችንን ታናሽ ወንድማቸው ብርጋዴር ጀነራል መስፍን ኃይሌና ዶክተር ጌቴ ገላይን ለጊዜያቸው እናመሰግናለን። እግዜር ስጥልን። ለአቶ ሰይፉ ቤተሰቦችና ወዳጆችም መጽናናትን እንመኛለን።